ችሎቱ ዛሬ የተሰየመው ዶክተር መረራ በጸረ ሽብር ህግ ሳይከሰሱ አቃቤ ህግ ማስረጃ አቀራረቡ ይህን ህግ መሰረት ያደረገ ስለነበረ የተከሳሽ ጠበቆች ይህ መሆን የለበትም በማለት ስለተከራከሩ በዚህ ላይ ብይን ለመስጠት ነበረ። ችሎቱም እንዲህ አይነት ክርክር በተደጋጋሚ እንደሚያጋጥመው በመግለጽ የህገ መንግስት ትርጉም ያስፈልጋል በማለት ጉዳዩ ወደ ፌዴሬሽን ምክር ቤት ትርጉም እንዲሰጠው ሲል ልኮት ነበረም። የፌዴሬሽን ምክር ቤት በበኩሉ ጉዳዩን ተመልክቶ ምንም አይነት የህግ ትርጉም እንደማያስፈልገው ምላሽ እንደሰጠ ዳኞቹ ለታዳሚው አጭር ማብራሪያ ሰጥተዋል። ይህን ውሳኔ መሰረት በማድረግም ዶክተር መረራ የተከሰሱበት ወንጀል ከባድ በመሆኑ ለምስክሮች ደህንነት ሲባል የምስክር ጥበቃ ህጉ በሚፈቅደው መሰረት ስም ዝርዝራቸውና አድራሻቸው ለተከሳሾች ሳይገለጽ ለጥቅምት 24 2010 ዓ ም የምስክር ቃል ለመስማት ቀጠሮ ተይዘዋል። ችሎቱ የዶክተር መረራ የእምነት ክህደት ቃላቸውንም የተቀበለ ሲሆን ዶክተር መረራ ድርጊቱን አልፈጸምኩም፣ ወንጀለኛም አደለሁም በማለት ተከራክረዋል። በዕለቱ ጠበቃዎች የዶክተር መረራ በውስን ሰዎች ብቻ እየተጠየቁ እንደሆነና ካላቸው የጥያቄ ብዛት አንጻር ማረሚያ ቤቱ የተሻለ የጥየቃ ጊዜ እንዲመድብላቸው አቤት ያሉ ሲሆን ዳኞቹም በሥነ ሥርዓቱ መሠረት አቤቱታው በጽሑፍ እንዲያቀርቡ በማዘዝ ውሏቸውን አጠናቋል። ለዶች ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባ